የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በእስር የሚገኙት ሶስት ተቃዋሚ ፓርቲዎች አመራር አባላት አያያዝ ጉዳይ ብይን ለመስጠት እና አቃቢ ሕግ ከብሔራዊ ደህንነት ባመጣው ማስረጃ ላይ የመልስ ሰጪዎችን አስተያየት ለመቀበል ዛሬ ቀጠሮ ሰጥቷል። ዘጋቢያችን መለስካቸው አማሃ ችሎቱን ተከታትሎ የላከው ዘገባ ቀጥሎ ይቀርባል። በአሁኑ ወቅት በእስር የሚገኙት የቀድሞ የአንድነት ፓርቲ አመራር አባል አቶ ዳንኤል ሸበሺ፣ የአረናው የአመራር አባል አቶ አብርሃ ደስታ እንዲሁም የሰማያዊ ፓርቲ የአመራር አባል አቶ የሺዋስ አሰፋ ቀደም ሲል በጠቅላይ ፍርድ ቤት ሰበር ሰሚ ችሎት በማረሚያ ቤቱ አስተዳደር ይደርስብናል ሲሉ ባስመዘገቡት የአስተዳደር በደር ብይን ለመስጠት ለየካቲት 18 ቀን 2008 ዓ ም ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። በሌላ በኩል ደግሞ አቃቤ ሕግ ይኸው ችሎት በሰጠው ትዕዛዝ መሰረት በመልስ ሰጪዎች በእነ አቶ ሀብታሙ አያሌው ላይ የቀረበውን ክስ የሚያስረዳ ማስረጃ ከብሔራዊ ደህንነት ያገኘ መሆኑን ገልጾ ለፍርድ ቤቱ ቢሰጥም በቂ ቅጂ አልደረሰኝም በማለቱ ለዛሬ ቅጂዎቹን ለተከሳሾች በሙሉ እንዲያቀርብ ታዝዞ ነበረ። አቃቤ ሕግ በዛሬዎቹ ሁለት ማስረጃዎቹን ለእያንዳንዱ ተከሳሽ ሰጥቷል። ከዚህ ክንውን በኋላ ፍርድ ቤቱ መልስ ሰጪዎች አቶ ሀብታሙ አያሌው የቀድሞው የአንድነት ፓርቲ አመራር አባል፣ አቶ ዳንኤል ሽበሺ የቀድሞው የአንድነት ፓርቲ አመራር አባል፣ አቶ የሸዋስ አሰፋ የሰማያዊ ፓርቲ አመራር አባል፣ አቶ አብርሃ ደስታ የአረና ፓርቲ አመራር አባልና አቶ አብርሃም ሰለሞን በቀረቡባቸው ማስረጃዎች ላይ አስተያየታቸውን እንዲያቀርቡ ለየካቲት 18 ቀን 2008 ዓ ም ተለዋጅ ቀጠሮ ሰጥቷል። አቃቤ ሕግ በመልስ ሰጪዎች ላይ ከዓመት በፊት የሽብር ወንጀል ክስ መስርቶባቸው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛው ወንጀል ችሎት ከሰባት ወራት በፊት በሰጠው ብይን አምስቱንም የቀረበባቸውን ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ